ለሲዳማ የክልልነት ጥያቄ ምላሽ ሳይሰጥ መቆየቱንና የውሳኔ ሕዝብ ቀን አለመገለጹን የሚቃወም ሰላማዊ ሰልፍ ዛሬ በሐዋሳ ከተማ ተካሂዷል። የሲዳማ በክልል የመደራጀትና ራስን በራስ የማስተዳደር ጥያቄ በፖለቲካ ጣልቃ ገብነት ሳይሆን በሕገ መንግስት ብቻ እንዲፈታ በሰልፉ ተጠይቋል። በሰልፉ ከሐዋሳ ከተማና በሲዳማ ዞን ከሚገኙ ሁሉም ወረዳዎች የመጡ በርካታ ሰዎች የተሳተፉበት ሲሆን በሀገሪቱ ታይቷል ያሉትን ለውጥም እንደሚደግፉ ተናግረዋል። በሲዳማ ቀጣላ ባህላዊ ስርዓት የተካሄደው ሰልፍ በሰላማዊ መንገድ መጠናቀቁን ጠቅሶ ዮናታን ዘብዲዮስ ተጨማሪ ዘገባ ከሐዋሳ አስተላልፎልናል። የሰልፉ አዘጋጅ ኮሚቴ አስተባባሪ አክቲቪስት ወጣት ታሪኮ ለማ ሰልፍ እንዳናደርግ ክልክል አልተጣለብንም፣ ሰብአውና ዲሞክራሲያዊ መብታችን አልተቀማንም ብሏል። በኃይል የህዝብ ድምፅ የማፈኝና አልፎ ተርፎም ህይወት በማጥፋት ዝም የማሰኝ ተግባር አልተፈጸመም። ይህ ታዲያም አሁን በኢትዮጵያ ያለው የለውጥ ውጤት ነው ብሏል። ይሁን እንጂ ለውጡ ዘለቂታዊ የሚሆነው ለዘመናት የቆየውን የሲዳማ ህዝብ ጥያቄ ሲመለስ መሆኑን ተናግሯል። የሲዳማ በክልል መደራጀት ጥያቄ በዞንና በክልል ምክር ቤት እውቅና አግኝቶ ምርጫ ቦርድ ህዝበ ውሳኔ እንዲያስፈጽም ደብዳቤ የተላከ ቢሆንም ዘግይቷል ብሏል። የሲዳማ ጥያቄ እንዳይመለስ የሚያደርጉ አካላት መኖራቸውን የተናገረው ታሪኩ ከጸብ አጫሪነት ተልእኳቸው እንዲቆጠቡ ጠይቀው እጅቶች ወይም የሲዳማ ወጣቶች ይህንን የማያደርጉ ከሆነ ትግላቸውን አጠናክሮ እንደሚቀጥሉ ተናግሯል።

I don't know.

ምላሽ እንዲያገኝ ግፊት ማድረግ እንደሆነ ተናግሯል። በመሆኑም የሲዳማ ክልልነት ጥያቄ ምላሽ ሳይሰጥ መቆየቱና ህዝበ ውሳኔ ቀን አለመገለጹን የሚቃወም ሰላማዊ ሰልፍ በሰላማዊ መንገድ አድርገናል ነው ያለው። በዚህ ሰልፍም የተለያዩ የሲዳማ ተወላጆች የዋሳና ነዋሪዎች ተሳታፊ ሆነዋሉ ከህፃናት እስከ አዋቂዎች ድረስ ዛሬ በሲዳማ ሎቅ በሚባል አካባቢ መነሻ ወልቃኑ ሰልፉ ከዚህ በፊት ማሳት በዘጠና አራት አመተ ምህረት ተመሳሳይ ጥያቄ አንግቦ የወደቁ ወንድሞቻችን ሰማዕታት፣ እነሱን ለማሰብ ከዛ ነው መነሻ ያደረገውና ሰላማዊ መልኩ ሰልፉ ያ እንደሚታወቀው ወደ ሐዋሳ ኢንተርናሽናል ስቴዲየም ሰዎች እየገቡ ነው ያሉትና ፍጹም ሰላማዊ ነበረ። የሰልፉ ተሳታፊና የእጀቱ አባል ዶክተር ማህተ መንገሻ የሲዳማ በክልል ለመደራጀት ጥያቄ በፖለቲካ ጣልቃ ገብነት ሳይሆን በህገ መንግስቱ ብቻ እንዲመለስ ጠይቋል። የሪፈራንደም ቀን እንድነገረን እንፈልጋለን ዶ ይሄም ህገ መንግስታዊ ሂደት ነው። እህን አስመልክተን ነው እንግዲህ ይሄ በቀኑ ሳይቆረጥ በመቆየቱ ነው። ይሄ ሌላኛው እንግዲህ ሰልፍ የተዘጋጀ በአሁኑ ጊዜ አቃፊ ፌደራላዊ ስርዓት አለን ብለን የምናስበው እኔ ፌደራላዊ ስርዓትን ደግፈን አሁን ባለው የመንግስታዊ ጥያቄያችንን ለማስኬድ ታሳቢ ያደርጋል። ሌላኛው እንግዲህ በአሁኑ ጊዜ ጥያቄያችንን እያዘገየ አለው ብለን የምናስበው ደደን ነው። የሰልፉ ተሳታፊ ፍሬው ገረመው በበኩሉ የከተማው አስተዳደር እውቅና ሰጥቶ ሰልፍ መውጣታቸውን ተናግሮ ሰልፍ እንድንወጣ ያስገደደን የክልሉና የፌዴራል መንግስት ጥያቄያችንን በተመለከተ ዝምታ መምረጡ ነው ብሏል። የስዳማ ክልል ጥያቄ ተከትሎ የሚሰጠው ሌላ ትርጉም አግባብና ተገቢ አለመሆኑን ገልጿል። በሌሎች የክልሉ ብሔር ብሔረሰቦችም ላይ ጉዳት አያስከትልም ስል ተደምጧል። ሰልፉ በስዳማ ቄጠላ ባህላዊ ስርዓት የተደረገ ሲሆን አባቶችም በቄጠላ ስርዓት በሚያሰሙት ቅራኔ ዜማ ንጉስ ቃል ገብቷል። መንግስት መንግስት ማለታቸውን ነው። አባቶቹ ንጉስ ደግሞ አይዋሽም ስሉ ተደምጧል። ህገ መንግስቱን ተከትሎ ለጥያቄያችንም መንግስት ምላሽ ስጥ ብለዋል። በሀዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳራሽ ወዳ በክልል ለመደራጀት ፍላጎት በህገ መንግስቱ መሰረት በተደጋጋሚ ጊዜ ተጠየቀ ጥያቄ ቢሆንም በተለያዩ ስልቶች በተለያዩ ወቅት ተቀልብሶ ነው ያሉትም እኩልነትና ፍታውነት በሁሉም ኢትዮጵያውያን ዘንድ ማረጋገጥ እንደሚያስፈልግ ተናግረው ፌደራላዊ ስርዓት ማራመድ አህዳዊ መንግስት መቃወምን እንጂ ለብሔራዊ መግባባት እንቅፋት መሆንን አያመለክትም ብሏል። የእውነተኛና ትክክለኛ ትግል ግን አሸናፊ መሆኑን ሁሉም ህዝብ መገንዘብ አለበት ብሏል። ትግል የሚደረገው ግንኙነት ለመጠበቅ ወይንም ስታትስኮ በሚጠብቁና ለለውጥ በሚፋለሙ ኃይሎች መካከል በመሆኑ ውጤቱ የሚዘገይ ቢሆን እንኳን ለውጥ አሸናፊ እንደሚሆንና ፈጽሞ ማስቆም እንደማይቻል ገነዘበው የሲዳማ የብሔር ማንነትና የራስን ዕድል በራስ የመወሰን ዕድል መብት የተጎናጸፈው ዛሬ ሳይሆን መላው ኢትዮጵያውያን በደማቸውና በጥንታቸው ከብሔረሰቦች እስር ቤት ተፈተው በሜዳቸውና በአደባባቸው የምችሉትን ጨዋታቸውን መጫወት የጀመሩ ቀን 1987 አመተ ምህረት የኢፌድሪ ህገ መንግስት የጸደቀ እለት ነው። በዚህ አጋጣሚ የጸጥታ ችግር እንዳይፈጠር የከተማዋን ሰላምና ደህንነት ለማስጠበቅ መንግስት ሙሉ ኃላፊነት ወስዶ ሰልፉ ያለ እንከን ተካሂዷል። ከዚህ በቀደም ተመሳሳይ ጥያቄ ተጠይቁ የነበሩ የሲዳማ ልጆች ተሰውተውበታል ከሚሉበት ከሌለው ከሌለውቅ አካባቢ ከጠዋቱ አንድ ሰዓት መነሻ በማድረግ ወደ ሐዋሳ ለመቀምስ ሳዴም በማቅናት ሰልፉ ልክ እኩለ ቀን ሲሆን ሰላማዊ በሆነ መንገድ ተጠናቋል። ከጸጥታው ኃይል በተጨማሪም ወጣቶች ሰልፉ ያለ ጸጥታ ችግር እንዲጠናቀቅ ከፍተኛ አስተዋጽኦ አበርክቷል። በሰልፉ ከሐዋሳ ከተማና በሲዳማ ዞን ከሚገኙ ሁሉም ወረዳዎች የመጡ በርካታ ህዝብ የተሳተፈ ሲሆን በአገሪቱ ታይቷል ያሉትን ለውጥ እንደሚደግፉ የሚገልጹ ህገ መንግስት እንዲከበር የሚጠይቁና የህዝብ ውሳኔ ቀን ይገለጽ፣ በፌዴራሊዝም ስርዓት ድርድር አይኖረንም የሚሉና ሌሎች መፈክሮች ተደምጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም Oh, you.